ሰኞ ለማክሰኞ አጥቢያ እኩለ ሌሊት አካባቢ ከሃያ በላይ የሚሆኑ ቱሪስቶች በአፋር ክልል አርታሌ አካባቢ ማንነታቸው ባልታወቁ ታጣቂዎች በተከፈተባቸው ጥቃት አንድ ጀርመናዊ ቱሪስት ህይወታቸው ሲያልፍ ኢትዮጵያዊ አስጎብኛቸው ላይ ደግሞ የመቁሰል አደጋ መድረሱ ታውቋል። የሞቱት ጀርመናዊ ቱሪስት አስክሬን መቀለ ወደሚገኘው አይደር ሪፈራል ሆስፒታል መላኩን ና እዛ ምርመራ እየተደረገለት መሆኑን ለማወቅ ተችሏል። በጉዳዩ ላይ ማብራሪያ እንዲሰጡን የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለምን አነጋግረናቸው ነበረ። እንግዲህ ይሄ እዛ የሆነው ነገር በቱሪስቶች ላይ በአንድ ቱሪስት ና አስጎብኚ ላይ ጥቃት ተፈጽሞ ቱሪስቱ በአሳዛኝ ሁኔታ ህይወቱ አልፏል። አስጎብኙው ጉዳት ደርሶበት ህክምና እየተደረገለት ነው። የኢትዮጵያ መንግስት ይህንን ተግባር በጽኑ ያወግዛል። ጥቃቱን በተመለከተ የመንግስት አካላት አስፈላጊውን ምርመራ እያደረጉ ይገኛሉ። ውጤቱን ወደፊት በተገቢው ጊዜ የሚገለጽ ይሆናል። የቀይ ባህር አፋር ዴሞክራሲያዊ ድርጅት ዋና ጸሐፊ አቶ አብዱ ሼክ ድርጊቱ በኤርትራ መንግስት ይደገፋል ያሉት የአፋር አቤታዊ ዴሞክራሲያዊ ግንባር ማለትም አርዱፍ እንደፈጸመው መረጃ ደርሶናል ሲሉ ለዶቼ ቬለ ተናግረዋል። በዚህ ጉዳይ ላይ ማረጋገጫ ሊሰጡን ይችላሉ ወይ ብለን የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለምን ጠይቀናቸው ተከታዩን ብለዋል። እንግዲህ በእኛ በኩል ገና ማንነታቸው ያልታወቁ ታጣቂዎች የፈጸሙት ተግባር ነው። ይሄ ተግባር የሚወገዝ ነው። ምርመራው ሲጠናቀቅ ይፋ የሚሆን ይሆናል። በአርታ አሊ አካባቢ በተለያዩ ጊዜያት በርካታ ቱሪስቶች እንደታገቱ ይታወሳል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ሰመራ።